ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ኮሚቲ ቱ ፕሮቴክት ጆርናሊስት ሲፒጄ ዛሬ ባወጣው ዓመታዊ ዘገባ ከሰሃራ በታች ካሉ አገሮች ኢትዮጵያ ከኤርትራ በመለጠቅ ሁለተኛዋ የጎርጎሮሲያኑ 2021 የጋዜጠኞች አሳሪ አገር ሆናለች ብሏል። የኢትዮጵያ እርምጃ በአህጉሪቱ የመገናኛ ብዙሃን መብት ዕድገትን የቀለበሰ ነው ብሏል። ሲፒጄ ጋዜጠኞችን በብዛት በማሰር አንደኛ ያላትን ኤርትራን ጨምሮ በርካታ የዓለም አገራት ዘጋቢዎች መብት በማፈን ኰንኗል። አጭር ዘገባ አለን። ዝርዝሩን ትዝታ በላቸው ታቀርበዋለች። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ እንደ አውሮፓ አቆጣጠር በ2018 ዓ ም ከዚህ ቀደም ያልታወቁ የፖለቲካ ተሐድሶ እርምጃዎችን በመውሰድ ወደ ስልጣን የመጣው የጠቅላይ ሚኒስትር አቢይ አህመድ መንግስት በ2021 ከኤርትራ በመቀጠል ከአፍሪካ ሁለተኛው የጋዜጠኞች አሳሪ አስተዳደር ሆኗል ብሏል። እርምጃውም በአገሪቱ የመገናኛ ብዙሃን ነጻነትን በእጅጉ የቀለበሰ ሲል አመልክቷል። ሲፒጄ ድርጅቱ በኢትዮጵያ መንግስት ላይ ለሚያቀርባቸው ክሶች እስካሁን ምላሽ አላገኘንም። ተከታትለን የመንግስትን ምላሽ የምናሰማችሁ ይሆናል። የሆነ ሆኖ በኢትዮጵያ ፌዴራል መንግስትና እና በቲፒልፍ ኃይሎች መካከል ጦርነት ከተጀመረ ከአንድ ዓመት ወዲህ ዘጠኝ ጋዜጠኞች በኢትዮጵያ እስር ቤት እንደሚገኙ ከነዚህ ስድስቱ በዚህ በህዳር ወር ውስጥ እንደታሰሩ የጋዜጠኞች መብት ተሟጋች ድርጅቱ ገልጿል። ጦርነቱ ከተባባሰና ያን ተከትሎ መንግስት የአስቸኳይ ጊዜ እርምጃ ከደነገገ ወዲህ አያሌ የመገናኛ ብዙሃን መብቶችን የሚጋፉ ጥሰቶች በኢትዮጵያ ማስተዋሉን ድርጅቱ አትቷል። የጋዜጠኞች መብት ተሟጋች ድርጅቱ ሲፒጄ ዛሬ ባወጣው ሪፖርት በኤርትራ አዲስ ስለታሰሩ ጋዜጠኞች የጠቀሰው የለም። ሆኖም እንደ አውሮፓ አቆጣጠር በ2001 ዓመተ ምህረት የታሰሩና እስከ ዛሬ ለፍርድ ያልቀረቡ የ16 ጋዜጠኞች ጉዳይ ኤርትራን አሁንም ከሰሃራ በታች ካሉ የአፍሪቃ ሀገሮች ጋዜጠኞችን በማሰር አንደኛ አሰኝቷታል።